የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የዛሬው የጋቢና ጉዞአችን ለእኛ ቅርብ ነው። ለእናንተ እንኳ ባህር ማዶ ይሆናል። ዋሽንግተን ዲሲ አሜሪካን ለሚቀጥሉት አራት ዓመታት ሊመሩ ዶናልድ ትራምፕ አርብ ዕለት ስልጣኑን ተረክበዋል። እኔ ዶናልድ ጄ ትራምፕ የዩናይት ስቴትስን የፕሬዝዳንትነት ቢሮ በታማኝነት ባለኝ ሙሉ ኃይልና ችሎታ ለማገልገል የዩናይት ስቴትስንም ሕገ መንግሥት ለመጠበቅ ለማስከበርና ለመከላከል ቃል እገባለሁ፣ እግዚአብሔር ይርዳኝ። ትራምፕ ስልጣን በጨበጡ ማግስት ከአምስት መቶ ሺህ ሕዝብ በላይ ተሳታፊዎችን በዋሽንግተን ዲሲ እና እንደዚሁም በሌሎች ከተሞች ወደ አደባባይ ያወጣ የሴቶች የተቃውሞ ሰልፍ ሕዝባዊ ማዕበል የተባለ ሰላማዊ ሰልፍ ተካሂዷል። ዝርዝሩን ይዘናል። አዲሱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የመጀመሪያ ሰኞ የስልጣን ዘመናቸውን ዛሬ ሲጀምሩ ዶናልድ ትራምፕ ለመሆኑ ምን አይነት መሪ ናቸው? በቅርብ ከሚያውቋቸውና ስራቸውን ከተከታተሉ እንሰማለን። ወደ አዲስ አበባ ስናመራ ደግሞ ምሁራን በአፍሪካ ሀገሮች የውጭ ግንኙነት ፖሊሲዎች ላይ ጽሁፎች የሚያሰፍሩባቸው ዲስኮርስ የተባለ መጽሔት ተጀምሯል። አዘጋጁ ዳደ ደስታ ስለ ይዘቱ እንደዚህ ይላል ክሪቲካል ማለት ያለውን ስታትስኮ የሚነኩ ነገሮች አሉባቸው። በጣም ለምሳሌ የኢትዮጵያ በኤርትራ ጉዳይ ላይ ያለው ፖሊሲ በፍጹም ልክ አይደለም፣ ራሱን አያገለግልም፣ የሆነ ሙሉ አገርና ሕዝብ ደግሞ እያጠፋ ነው ብሎ የሚከራከር ሰው አለ። የተሳሳተ ነው በአጠቃላይ ብሎ የሚተች ሰው አለ። ለሁሉም አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። አንድ የካሜሮን ወታደራዊ ሄሊኮፕተር ናይጄሪያን ከሚያዋስነው ሰሜናዊ የሀገሪቱ ድንበር አቅራቢያ ተከስክሶ የማዕከላዊ አፍሪካ ጦር ሰራዊት ህብረት አዛዥ መገደላቸው ተዘገበ። ጄኔራል ጃኮብ ኮጂ የሞቱት ትላንት ማምሻው ላይ ከካሜሮኗ የቦጎ መንደር አቅራቢያ የቅኝት በረራ በማድረግ ላይ ሳሉ መሆኑን አንድ ከፍተኛ የጦር አዛዥ ተናግረዋል። ባለስልጣኑቱ ጨምረው እንደገለጹት ሌሎች ሶስት ወታደራዊ መሪዎች እና ሁለት የሄሊኮፕተሯ አብራሪዎች በአደጋው ለህልፈት ከተዳረጉት ውስጥ ይገኛሉ። ጄኔራል ኮጂ በናይጄሪያው እስላማዊ ጽንፈኛ ቡድን ቦኮ ሀራም ላይ የተከፈተውን ዘመቻ ይመሩ ነበር። ናይጄሪያውያን ሲያናውጠው አመታት ያስቆጠረው ቦኮ ሀራም ከቅርብ ጊዜ ወዲህ የጥቃት አድማሱን በማስፋት ካሜሮን፣ ቻድ እና ኒጀርን ጨምሮ የናይጄሪያ አጎራባቾችን ማዳረሱ ይታወቃል። ቡድኑ በእስካሁኑ ጥቃቱ ቁጥሩ ከ25ሺ በላይ ለሚደርስ ህዝብ ሞትና ከ2.3 ሚሊዮን በላይ ሰው ከቀዮ እንዲፈናቀል ምክንያት መሆኑን የ ተባበሩት መንግስታት ድርጅት አመልክቷል። የሶሪያ መንግስት ኃይሎችና ተቃዋሚ ወገኖች ልኡካን በሩሲያና በቱርክ ለሚደገፈው የሰላም ድርድር በዛሬው ዕለት ካዛክስታን ላይ ተሰብስበዋል። የአማጽያኑ ምንጮች እንደ ገለጹት ድርድሩ የፊት ለፊት ንግግርን አይጨምርም። ዋና ከተማይቱ አስታስ ላይ የሚካሄደው የዚህ የሶሪያ ተፋላሚ ወገኖች ድርድር አብይ አላማ በሩሲያ ኢራንና ቱርክ አስማሚነት ባለፈው የታህሳስ ወር የተዳረሰውንና በአብዛኛውም መያዙ የሚነገርለትን አገር አቀፍ የተኩስ ስምምነት ማጽናት ላይ ያተኩራል ተብሎ ይጠበቃል። ከአሁን ቀደም በዩናይትድ ስቴትስ ና በተባበሩት መንግስታት የተደገፉ የተኩስ አቁም ስምምነቶች ተፋላሚ ወገኖች አንዱ ሌላውን በሚወነጅሉበት ሳይዙ መና ቀርተዋል። እንደ አውሮፓውያን የዘመን አቆጣጠር መጋቢት 2011 ዓ ም ለተቀሰቀሰውና ስድስት ዓመታት ለዘለቀው የእርስ በርስ ጦርነት ማብቂያ ለማበጀት ከአንድ ዓመት በፊት የተካሄደው የሰላም ድርድርም እንደ ቀደሙት ሌሎች ሁሉ በተመሳሳይ ለፍሬ አይበቃ ቀርቷል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናቲያንያሁ መንግስት በምስራቅ ኢየሩሳሌም የሰፈራ ግንባታ ላይ የተጣለውን እገዳ በማንሳት ከአምስት መቶ ስልሳ በላይ ቤቶች እንዲሰሩ ፈቅዷል። የያዝነው የአውሮፓውያኑ ዓመት 2017፣ ተጨማሪ በሺዎች የተቆጠሩ ቤቶች እንዲገነቡም ውሳኔ አስተላልፏል። በዛሬው እለት አድማጮች ለሰዓቱ ያስኳቸው አጠር ያሉ የሚስቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አድረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ከአምስት መቶ ሺህ ህዝብ በላይ ወጥቶበታል የተባለና የሴቶች የተቃውሞ ሰልፍ ህዝባዊ ማዕበል የተባለ ስለ ሲቪል መብቶች ጥበቃና ሙግት የተካሄደ ግዙፍ ሰልፍ በዋሽንግተን ዲሲ ጎዳናዎች ተካሂዷል። ባልደረባችን ሰለሞን አባተ በዛው ተገኝቶ ነበረ። እዚህ ወደ ስቱዲዮ መጥቷል። ሰለሞን እንግዲህ ወደ ዘገባ እንለፍ። አሁን ሄኖክ እንግዲህ ሁላችሁም እንዳያችሁት እንደታዘባችሁት ከትናንት በስቲያ ቅዳሜ እጅግ የሞቀ ቀን ነበረ። በዩናይትድ ስቴትስ ብቻ አይደለም፣ በዓለም ዙሪያ በአውሮፓ ከተሞችም፣ በአውስትራሊያም ግዙፍ የሆኑ ተመሳሳይ ሰልፎች መካሄዳቸው ተዘግቧል። እዚህ ዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ውስጥ በተደረገው ሰልፍ ላይ ተገኝች የነበረ የሲቪል መብቶች ጥበቃ ሙግት በዩናይትድ ስቴትስ የሚባል ሰልፍ ነው ማለት ይቻላል። ይህ ሰልፍ ይህ ሰልፍ የተዘጋጀው በሴቶች የተጠራውን በሴቶች ቢሆንም የተገኘው ግን ሁሉም ነበር። ከአዘጋጆቹ ሁለት መቶ ሺህ ተሳታፊዎችን ጠብቀዋል ከመላ ዩናይትድ ስቴትስ። ነገር ግን በማጠቃለያው ላይ ከግማሽ ሚሊየን ያላነሰ ሰው እንደተገኘ ነው የተገለጸው። ሄኖክ እንዳልከው ቀደም ሲል በዚህ ሰልፍ ላይ የሲቪል መብቶች ጥያቄዎች በስፋት ተንጸባርቀዋል። የሴቶች መብቶች ሰብአዊ መብቶች ናቸው፣ የጥቁሮችም ሕይወት ዋጋ አለው፣ ፍልሰተኞችን ወይም መጤዎች እዚህ ቦታ በደስታ እንቀበላለን የሚሉና ሌሎችም ከዚያ ወጣ ያሉም ጥያቄዎች አሉ። የተፈጥሮ አካባቢ ጥበቃና የአየር ንብረት ለውጥ ሁኔታዎችን የመሳሰሉ ጥያቄዎችም ተንጸባርቀዋል። የዶናልድ ትራምፕ ተፎካካሪ የነበሩት ሚስ ሂላሪ ክሊንተን ለሰልፉ ድጋፍ ከሰጡት ሰዎች አንዷ ናቸው። በሰልፉም ላይ ተገኝተዋል፣ በትዊተርም ድጋፋቸውን ገልጸዋል። ሂላሪ ክሊንተን በምረጡኝ ዘመቻቸው ወቅት ይጠቀሙባቸው ከነበሩ መፈክሮች መካከል አብረን ስንሆን ይበልጥ እንጠነክራለን የሚል መፈክርም ነበር። በዚህ ሰልፍ ላይ እስከዛሬም ከእርሷ ጋር ነኝ የሚሉ መፈክሮችን የያዙ ሰዎችም ነበሩ። በሌላ በኩል ደግሞ በዶናልድ ትራምፕ ዘመቻ ወቅት የትራምፕ ደጋፊዎች ትታሰር ትታሰር ይሉ እንደነበረ ሁሉ በዚህ በከትናንት በስቲያ ሰልፍ ላይም የወጡት ደግሞ እሰሩት እሰሩት የሚሉ መፈክሮችን የያዙ የሚያሰሙም ነበሩ። በሰልፉ መክፈቻ ላይ የቤተሰብ ምጣኔ መርሃ ግብሩ ፕላንድ ፓረንትሁድ ዋና ስራ አስኪያጅ ሴሲሊያ ጆንሰን ከተናጋሪዎቹ መካከል አንዷ ነበሩ። Today, to thank generations of organizers and troublemakers and hell raisers who formed. የአደራጆች የችግር ፈጣሪዎችና በሚስጥር የህትማማችነት ቡድን ቡድንን መስራቾች በየማህበረሰባቸው የቤተሰብ ምጣኔ አገልግሎት እያቋቋሙና በራሳችን ሰውነት ራሳችን የማዘዝ መብታችን ይከበር ብለው የጠየቁትን ልናመሰግን ነው። ዛሬም ደግሞ የመጣውን አጎንብሰን እንደማንቀበል መልእክት ልናስተላልፍ እንወዳለን። እንግዲህ ተሳታፊዎቹ በጾታቸው ወንዶችም ሴቶችም ናቸው። ቀለማቸው የተለያዩ ነበሩ። የእድሜው ስብጥርም ከህፃናት እስከ አዛውንት የተገኙበት ነበር። ከተሳታፊዎቹ መካከል አንዷን ለምን እንደወጡ ጠይቄ ነበር። And this is a wonderful demonstration of what democracy is, is all about. ምክንያቱም አሜሪካ ለትክክለኛ ነገር መቆም ያስፈልጋታል። ትራምፕ ደግሞ ትክክል አይደሉም። ዲሞክራሲ ምን እንደሆነ የሚያሳይ ድንቅ ሰልፍ ነው ይሄ። እኔ የአካባቢው ሰው በመሆኔ ለእኔ ቀላል ነበር ወደዚህ ለመምጣት። ይሁን እንጂ ከመላ ሀገሪቱ የመጡ ሰዎች አሉ እዚህ ሰልፍ ላይ ይህ የአሜሪካዊው የህዝብ ስልጣን ወይም ኃይል ማሳያ ነው። ለመሆኑ እነዚህ ደጋፊዎች ለምን ዛሬን መረጡ? ምክንያቱም ትናንት የትራምፕ የምረቃ ወይም የቃለ መሐላ ዕለት ነበር። ስለዚህም ድምጻችንን ለማሰማት ቅሬታችንን ለመግለጽ እና አግባብ የሆነ ለውጥ ለማምጣት ጥሩ ቀን ሆኖ አግኝተነዋል። ትውልዳቸው ጀርመን የሆነ አሜሪካዊትም አግኝቻለሁ በዚህ ሰልፍ ላይ የሚኖሩት ማሳቹሴትስ ግዛት እንደሆነ ነግረውኛል። ዶናልድ ትራምፕን ለመቃወም እዚህ በመምጣቴ ደስተኛ ነኝ። ከልጄ ጋር ነው የወጣ ነው። ዘረኝነትን እንቃወማለን፣ የጾታ ተጽዕኖን እንቃወማለን፣ ሴቶችን ማተነስን እንቃወማለን። ስጋታችንን እንገልጻለን። እንግዲህ በዚህ ሰልፍ ላይ ቀደም ሲል እንዳልኩት ከተለያዩ አካባቢዎች ነው የወጡት። በቤተሰብ ደረጃ ነው የወጡት። ቀደም ሲል ጀርመናዊት አሜሪካዊት እንደሰማኑ ሁሉ አንድ ዩክሬናዊ አሜሪካዊ አግኝቼ ነበር። I'm here uh, primarily as a Ukrainian-American okay, okay. to protest Trump. I'm primarily as a Ukrainian-American to protest Trump. በሰልፉ ላይ ከዋክብት አርቲስቶችም ተገኝተዋል። ሼር፣ ማዶና፣ ሜሪቻ፣ ፔን ካርፔንተር ጥቂቶቹን ለመጥቀስ ያህል ነው። እንግዲህ ምናልባት በነገና በቀሪ ዝግጅቶቻችን እነዚህን ልናቀርብ እንችል ይሆናል። ሄኖክ፣ በብዙ የአሜሪካ ና የአውሮፓ ከተሞች እንዲሁም በአውስትራሊያ ከተሞችም ሰልፎቹ በተመሳሳይ ሁኔታ እንደተካሄዱ ቀደም ሲል ገልጸናል። እናመሰግናለን ሰለሞን። You know, you that when you cause out this conversation, always say, Gracious, best revenge is your paper. Donald Trump, Samu, United States President I, Donald John Trump, do solemnly swear. I, Donald John Trump, do solemnly swear that I will faithfully execute Donald J. Trump. የዩናይትድ ስቴትስን የፕሬዝዳንትነት ቢሮ በታማኝነት ባለኝ ሙሉ ኃይልና ችሎታ ለማገልገል የዩናይት ስቴትስንም ሕገ መንግሥት ለመጠበቅ ለማስከበርና ለመከላከል ቃል እገባለሁ፣ እግዚአብሔር ይርዳኝ። ለመሆኑ ዶናልድ ትራምፕ ምን አይነት መሪ ናቸው? ፌት ላፔደስ እና ካትሪን ጊብሰን ያጠናቀሩትን የፕሬዚዳንት ዶናልድ ትራምፕ ቅድመ ሕይወት ታሪክ የሚዳሰሰውን ዘገባ ጽዮን ግርማ ይዛለች። የዶናልድ ትራምፕ የዋይት ሐውስ ጎዳና የተጀመረው ባለፈው ሰኔ ወር ኒውዮርክ ከተማ በሚገኘው ሆቴላቸው ነበር ያን ጊዜ ለፕሬዝዳንትነት እንደሚወዳደሩ ባስታወቁበት ወቅት፣ በወቅቱ ትራምፕ የፕሬዚዳንታዊ እጩ ተወዳዳሪ መሆናቸውን ይፋ ሲያደርጉ ፕሬዝዳንት ዩናይትድ በይፋ እጩ ፕሬዝዳንት ሆኛለሁ፣ ለፕሬዝዳንትነትም እወዳደራለሁ። አገራችንን አብረን ታላቅ ሀገር እናደርጋታለን። በመንግስት ስራ ተሰማርተው የማያውቁት ሰው የሀገሪቱ አርባ አምስተኛ ፕሬዝዳንት ሆነዋል። በኒውዮርክ ከተማ ቦሮ ኦፍ ኩንስ የተወለዱት ዶናልድ ትራምፕ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ነው ያደጉት። ትራምፕ ከአምስት ልጆች አራተኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርትሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ። የትራምፕ አባት ፈላጭ ቆራጭ ነበር፣ ከሰራተኞቹ በጣም ብዙ የሚፈልግ አሰሪ በእርግጥ ዶናልድ ትራምፕም ይህን ባህሪና ጠባይ እየወረሰው ከአባቱ ነው። ዶናልድ ትራምፕ አባታቸው በኩዊንስና ብሩክሊን በህንፃ ግንባታ ላይ እየተሰማሩ ስለነበሩ እንደ አውሮፓውያን አቆጣጠር በ1968 ዓ ም ከፕሬስቲጂየስ ዋርተን የፋይናንስ ትምህርት ቤት ከተመረቁ በኋላ ፊታቸውን ወደ ቤቶች ግንባታ ስራ ዙረው ማንሃተን ውስጥ ከተሙ። ዶናልድ ትራምፕ በአባታቸው አማካኝነት አንድ ሚሊዮን ዶላር የተመደበለት ድርጅት መሰረቱ። ኒውዮርክ ውስጥ ንግድ ለመስራት በጣም ጠንካራ ሰው መሆን ይጠይቃል። ዶናልድ ትራምፕ ለሱ ተነሳሽነት ያላቸው ትክክለኛ የኒውዮርክ ነጋዴ ናቸው ይሏቸዋል ጠበቃው ኤድዋርድ ሜርሜልስተን። ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ ኒውዮርክ በዚህ አገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት እና እሱ ደግሞ መሐል ላይ ያለ ተጫዋች ነው። በእርግጥ በውጪም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል፣ ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት። በ1900 ሰባዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሐዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንፃዎቹን እንዳይከራዩ ከልክሏል በማለት ክስ መስርቷል። ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጪ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከሰባ ሚሊዮን ዶላር በላይ በመበደር ገዝተው ስሙን ወደ ግራንድ ሀያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንፃው 200 ሚሊዮን ዶላር ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ 58 ፎቅ በሮዝ እምነ በረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ 500 ሚሊዮን ዶላር ወርዶ ነበር። ያኔም ቢሆን ገንዘብ በመበደርና አዳዲስ መዋለ ንዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል። ይሁን እንጂ ዶናልድ ትራምፕ ያልተሳኩላቸው ጊዜያትም ነበሩ። በቁማር መጫወቻ ንግድ ከስረዋል። በቤቶች ገበያ ላይ በደረሰ ውድቀትም ተጎድተዋል። ሁለት ጊዜ አግብተው ፈተዋል። ዶናልድ ትራምፕ የመጀመሪያ ሚስታቸውንና የሶስት ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። የአሁኗ ባለቤታቸውን ስሎቬኒያዊት ሞዴሊስቷን መሊና ያገቡት ደግሞ በሁለት ሺህ አምስት ነው። ከአሁኗ ባለቤታቸው የወለዱትን የአስር ዓመት ልጃቸውን ጨምሮ አምስት ልጆች አሏቸው። ሶስቱ ትዳራቸውና ሁለቱ ይፋዊ ፍቻቸው እንዲሁም የአምስቱ ልጆቻቸው ጉዳይ በምርጫ ቅስቀሳ ወቅት ቁልፍ ጉዳይ ነበር። የግል ህይወታቸውም የንግድ ስራዎቻቸውን ያህል ትኩረት መሳቡ አልቀረም። ይሁንና ዶናልድ ትራምፕ በሁለት ሺዎቹ አመታት በቴሌቪዥን በነበራቸው ፕሮግራም ፕሬዚዳንት ኦባማ በዩናይትድ ስቴትስ አልተወለዱም በሚል ባነሱት የጥርጣሬ ዘመቻ እንደገና ዝናቸው ተነሳ። ለፕሬዚዳንትነት በሚወዳደሩበት ወቅት ግን ይህን ጉዳይ እርሳቸው እንዳላነሱ አድርገው አባባላቸውን ለመካድ ሞክረዋል። ሂለሪ ክሊንተን በ2008 የምርጫ ዘመቻዋ ወቅት ጀመረችው፣ እኔ ጨረስኩት። ትራምፕ 16 የሪፐብሊካን ፓርቲ ተወዳዳሪዎችን አሸንፈው ነው ሪፐብሊካን ፓርቲን ወክለው ለፕሬዝዳንትነት ለመወዳደር ተሰይሞ የነበረው። ይሁንና ሜክሲኮውያንን በመዝለፍ ከመስመር መውጣታቸው አልቀረም። ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው። እነዚህ ሰዎች ደግሞ ችግራቸውን ወደ እኛ እያመጡ ነው። የዕጽ ወንጀል ወደ እኛ እያመጡ ነው። አመፀኞች ናቸው። በእርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ። ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው። የሂላሪ ክሊንተን ጎጂ የኢሚግሬሽን እቅድ ብዙ ጽንፈኛ ሙስሊሞችን ወደ አገሪቱ ያስገባል ህብረተሰባችንን ብቻ ሳይም መላ ይኑሯችን ዘይን አደጋ ላይ ይጥላል። ትራምፕ በሴቶችም ላይ ጸያፍ አባባል ሰንዝረዋል። ትራምፕ በምርጫው ዕለት ምርጫውን እንደሚያሸንፉ እርግጠኛ ናቸው። ከእናንተ ጋር ነኝ፣ ለእናንተ እታገላለሁ፣ ለእናንተ አሸንፋለሁ። ትራምፕ ቃለ መሐላውን ከፈጸሙ በኋላ ይህንም ብለዋል። ይሄ የእናንተ ቀን ነው። ይህ የእናንተ የደስታ ክብረ በዓል ነው። እናም የዩናይትድ ስቴትስ ኦፍ አሜሪካ ሕዝቦች፣ ይህ የእናንተ ቀን ነው። የትኛውም ፓርቲ የመንግሥቱን ሥልጣን ይቆጣጠረዋል የሚለው አይደለም ዋናው ጉዳይ። የኛ መንግሥት ሥልጣን በሕዝብ ቁጥጥር ስር ነው የሚውለው። ትራምፕ የምርጫ ውድድሩን ካሸነፉ በኋላ አነጋገራቸውን ለዘብ አድርገዋል። አነጋገራቸው በአሜሪካ ማኅበረሰብ ላይ የሚኖረውን አንደምታ፣ ሀገሪቱ በዓለም ላይ የሚኖራትን ቦታ በሚመለከት ከዚህ በኋላ በሚወስዱት እርምጃ የሚታይ ይሆናል። ላይ የተጻፉ ሀሳቦችን የሚያትም ዲስኮርስ የተባለ መጽሔት በምሁራንና ሕዝቡ እንዲሁም የፖለቲካ መሪዎች መካከል ያሉ የመረጃ ክፍተቶችን ለመሙላት በማሰብ ስራት ተጀምሯል። ስራ ጀምሯል። በመገናኛ ብዙኃን ነጻነት ክፉኛ በምትወቀሰው ኢትዮጵያ መዲና አዲስ አበባ መሰረቱን ያደረገው መጽሔት ሊያበረክት የሚችለው አስተዋጽኦ በውስጡ በሚታይ ነጻ አስተሳሰብና ሌሎች የውጭ ጫናዎች በሚኖራቸው እንድምታ የሚታይ ይሆናል ሲሉ አንዳንድ ምሁራን አስተያየታቸውን ሰጥተዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል። በእንግሊዝኛው ዲስኮርስ በአማርኛ ደግሞ የሀሳብ ልውውጥ ፍጭት፣ ወይም ክርክር ተብሎ ሊጠራ የሚችለው መጽሔት በኢትዮጵያ በአፍሪካ ቀንድም ሆነ በአህጉሪቱ የመጀመሪያው እንደሆነ በምረቃው ስነ ስርዓት ላይ ተገልጿል። መቀመጫውን አዲስ አበባ ኢትዮጵያ ያደረገው የዚህ መጽሔት የመጀመሪያ እትም ደግሞ በተለይ የአፍሪካ ቀንድን እየተመለከቱ ጽሁፎችን ይዞ ወጥቷል። ቀደም ሲል በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩት ዴቪድ ሽን በአፍሪካ ቀንድና በሰላጤው የአረብ ሀገራት መካከል ያለውን ግንኙነት ይተነትናሉ። ዶክተር አየለ በከሪ በጥንታዊት ኢትዮጵያ የነበረውን ዲፕሎማሲያዊ ሁኔታ ይዳሰሳሉ። በአፍሪካ ቀንድ ያሉ አዳዲስ ፈተናዎችን የተመለከተ ጽሁፍ ያሰፈሩት ደግሞ በጉዳዩ ላይ የሚመራመሩት አሌክስ ደዋል ናቸው። በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች አማካሪ በመሆን የሰሩት ዶክተር መሀሪ ታደለ ያተኮሩት በተባበሩት የአረብ ኤምሬቶችና በአፍሪካ ቀንድ ግንኙነት ላይ ነው። ሌሎች ምሁራን፣ ጋዜጠኞችና ታዋቂ ሰዎች እንደዚሁ በተለያዩ ርዕሶች ላይ ያተኮሩ ጽሁፎችን አስፍረዋል። መጽሔቱ በአፍሪካ ቀንድ ጉዳዮች ላይ ያተኮረው ለመነሻነት እንጂ በቀጣይ በሀጉሪቱ ላይ የሚያተኩር እንደሚሆን ተገልጿል። የመንግስት ባለሥልጣናት፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች በተገኙበት ሥነ ሥርዓት ላይ መጽሔቱን ይፋ ያደረጉት የውጭ ጉዳይ ሚኒስትር ዶክተር ወርቅ ነገበየሁም ሁሉንም የአፍሪካ አካባቢዎች እንዲዳስስ ጥሪ አቅርበዋል። አፍሪካዊ ጉዳዮችን ከተለያዩ አቅጣጫዎች የሚዳስሰው የሚተነት ነው። ይህ መጽሔት በጥናት ላይ የተመሠረቱ የተለያዩ አቋሞችን የሚያንጸባርቅና ሙያዊ የሆነ የሀሳብ ልውውጥ መድረክ የመሆን ኃላፊነት እንዳለበትም ጠቁመዋል። የመጽሔቱ መጀመር ምን አይነት ክፍተት ሊሞላ እንደሚችል የጠየኳቸው የውጭ ጉዳይ ሚኒስትሩ ተከታዩ መልሰዋል። እንደዚህ አይነት በሀገራችንም ሆነ በአፍሪካ የውጭ ጉዳይ ፖሊሲዎች ላይ እና ስትራቴጂዎች ላይ በተለይ ከምሁራን ከተለያዩ የአካደሚሽያንስ ኮንትሪቢዩት የሚደረጉ ጽሁፎች ትልቅ ጋፕ ነው ያለው። እኛ እንደ ውጭ ጉዳይ ሚኒስትር የምናስበው በጣም በርካታ ኢንስቲቱሽኖች ለሌሎቹ የዓለም ሀገሮች ብዙ ነገሮች ይላሉ፣ ይጽፋሉ። እኛ ብዙ ጊዜ ሌሎቹ ያሉትን ነው መልሰን እንትን የምንለውና ይሄ ኢንተርቬንሽን ሪሊ ሙሉ ለሙሉ ያን ችግር ባይዘጋውም በተወሰነ መኩልኩልኩ አካዳሚሻንስ በዚህ አካባቢ ዲፕሎማቶች ሌሎችም ኢንተረስትድ የሆኑ ጸሐፊዎች በሀገራችን፣ በአፍሪካ፣ በተለይ ደግሞ በአፍሪካ ቀንድ ላይ ባለው የፎሬን ፖሊሲ ላይ ኮንትሪቢዩት ያደርጋሉ ብዬ ነው ማምነው በኢትዮጵያ የውጭ ግንኙነት ስትራቴጂካዊ ጥናት ተቋም ስር የሚታተመው ይህ መጽሔት የኤዲቶሪያል ነጻነቱን ጠብቆ እንደሚሰራ በሥነ ሥርዓቱ ላይ ተገልጿል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ካሳሁን ብርሃኑ እንደሚሉትም ይህ ነጻነት ለወደፊት ስኬት ወሳኝ ነው። በሚገባ ከተሰራበት ብዙ ክፍተቶችን የሚሞላ ይመስለኛል። ነገር ግን እንዴት እንደሚቀጥል ደግሞ ትንሽ ቆይቶ ማየት ያስፈልጋል መቀጠል ያለበት የተለያዩ ሀሳቦችን፣ የውጭ ጉዳይን በተመለከቱ የተለያዩ አመለካከቶችን፣ የተለያዩ አስተሳሰቦችን፣ የተለያዩ እይታዎችን ለማራመድ ክፍትና ዝግጁ መሆን ይኖርበታል። አለበዛ አንድ የተማከለ አስተሳሰብና አስተያየት ብቻ ያራመለ ከሆነ የሚሞላው ክፍተት እስከዚህም ድረስ ነው ማለት ይቻላል። ሊሞላ የሚችለው ክፍተት በቀጣይ አካሄዱ ላይ ይመሰረታል ይመሰረታል። ይታያል። ኃላፊዎቹ የአዘጋጆቹ የአስተሳሰብ አድማስ ደግሞ ይወስነዋል። የተለያዩ አመለካከቶች፣ የተለያዩ አቀራረቦች ቢካተቱበት ክፍተት በእነዚህ አካባቢዎች ያለ ይመስለኛል። እየሞላ ሊሄድ የሚችል ይመስለኛል። የመጽሔቱን መጀመር ሀሳብ ካመነጩት አንዱ የሆነውና በዋና አዘጋጅነት የሚሰራው ጋዜጠኛ ዳደ ደስታ የኤዲቶሪያል ነፃነቱ ጉዳይ ለድርድር የሚቀርብ እንዳልሆነ ይናገራል። ሀሳቡና ምንጭ የሆነ ቡድን እዚህ የሚደራደረው ነገር አይኖርም በምንም አይነት መንገድ ስለዚህ ማስቀጠል ከተፈለገ በዚሁ መልክ ነው ሊቀጥል የሚችለው። ያን ነጻነት መንካት ሲፈለግ ደግሞ ይቆማል። እንደ ሁሌም እየተጀመሩ እንደሚመክኑ ፕሮጀክቶች ይሆናል ማለት ነው። ስለዚህ ይሄን አውቀው ሰዎች አንደኛ ማንም የሚጠቀም ሰው አይኖርም። እንደምታየው እነኚህ በጣም ታዋቂ የሆኑ ጸሐፊዎች ይህን ትራስት አድርገው ነው የጻፉት። ቁጥጥሩ በሚመጣበት ጣልቃ ገብነት በሚመገበት ጊዜ እነዚህ አይነት ሰዎች አታገኛቸውም። ስለዚህ ይቆማል ማለት ነው። ስለዚህ ዝም ብሎ የሚባክንና የትም የማይደርስ ስራ ነው የሚሆነው። ይህን በማስተዋል ይሄ አይነት ችግር አጋጥምን ብለን ተስፋ እናደርጋለን። አስተዋጽኦ ካደረጉላችሁ ሰዎች ውስጥ የውጭ ሀገር ሰዎች የሚገኙበታል። እዚጋ ስማቸውን ማየት እችላለሁ። አንድ ሰው ለዚህ መጽሔት ኮንትሪቢዩት ሲያደርግ ነጻነቱ እንደተጠበቀ ነው ለምሳሌ ነው ወይስ በዚህ ዙሪያ በዚህ ርዕስ ላይ ብቻ ማተኮር አለብህ፣ እንዲህ አይነት የማይነኩ ጉዳዮች አሉ በሚል የሚጣልበት ገደብ አለ። ለእነሱ የምንገልጽላቸው በተመለከተ እኛ የምናደርገው ነገር የለም። ምናልባት ያለንን ቦታ ለመመጠን በሚያስችል መልኩ እናደርገዋለን። ቋንቋ ባለሙያዎች ይታያል። አቀራረው እንዲያመች ያህል ካልሆነ በስተቀር ሀሳቡን በማዛባትና በመንካት በኩል ሊሆን አይችልም። ሀሳቦች እንዴት ነው የመነጩት? በእኛም ይሰጣሉ። ለሰዎች በዚህ አካባቢ አንተ መጻፍ ትችላለ ወይ ብለን ሳጀስ እናደርጋለን። በተሰጡበት ብለን ሀሳብ እንሰጣለን። ግን ከሰዎችም ከራሳቸው ቢመጣ እኛ አጠቃላይ ዋናው ትኩረታችን ብለን ካሰብነው ጋር የሚሄድ ከሆነ እንቀበላለን። ስለዚህ ይህን ነፃነት ካልጠበቅን መቀጠል አይችልም። ምክንያቱም አሁን እኮ ስታያቸው እነኚህ በጣም ክሪቲካል ማለት ያለውን ስታትስ ኮ የሚነኩ ነገሮች አሉባቸው። በጣም ለምሳሌ የኢትዮጵያ በኤርትራ ጉዳይ ላይ ያለው ፖሊሲ በፍጹም ልክ አይደለም፣ ራሱንም አያገለግልም፣ የሆነ ሙሉ አገርና ሕዝብ ደግሞ እያጠፋ ነው ብሎ የሚከራከር ሰው አለ። የተሳሳተ ነው በአጠቃላይ ብሎ የሚተች ሰው አለ። ሁለተኛ ደግሞ የኢትዮጵያ ፎሬን ፖሊሲ ወይም የውጭ ግንኙነት ፖሊሲ የሚባለው መለወጥ አለበት፣ ያረጀ እና ያፈጀ ነው ምክንያቱም ብዙ ነገሮች ተለውጠዋል። በዚህ መልክ መሄድ አለበት ብሎ የሚጽፍ አለ። ፌዴራሊዝም የኢትዮጵያ በጣም ብዙ ያልታረቁ ወይም ደግሞ በደንብ ያልተሞረዱ ነገሮች አሉት ብሎ የሚጽፍ አለ። እኛ ኃላፊነት የምንወስደው መድረኩን በመስጠታችን ብቻ ነው እንጂ ለይዘቱ አይደለም ማለት ነው። ይህንን መጽሔት የማዘጋጀቱ ሀሳብ በሌሎች የዓለም አካባቢዎች የሚታተሙትን ከመመልከት የመጣ መሆኑን ዋና አዘጋጁ አስታውሷል። የአፍሪካን ስሜት ተስፋ ችግርና ፈተናዎች ወክሎ ሊያቀርብ የሚችል የህትመት ውጤት አለመኖሩም ሌላው ምክንያት መሆኑን ተናግሯል። የኢትዮጵያ የውጭ ግንኙነትና ስትራቴጂክ ጥናት ተቋም የተሰኘው የሀሳብ አመንጪ ተቋም ወይም ቲንክ ታንክ በገንዘብ መጽሔቱን ቢደግፍም ይዘቱን በተመለከተ ግን ባለቤት እንዳልሆነ ዋና አዘጋጁ አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እንግዲህ የዛሬው የጋቢና ጉዟችን በዚህ እየተጠናቀቀ ነው። አዎ፣ ስለ ዝግጅቶቻችን ላይ ያሏችሁን ታላላቅ አስተያየቶች ላኩልን። አት ቪኦኤ አማሪክ ላይ ታገኙናላችሁ። ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን። ስናስተናግዳቸው ያምሸ ነው መስታወት አድራጋውና ኤኖክ ሰማ ጊዜርነን ዝግጅታችንም በቴክኒክ ያቀነባበረውና የዛሬው ተተኪ ዲጄ ሞክቤል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን ሰናበታለን። መልካም ምሽት። Try to test me yeah every day, and try to end me yeah Pull up in the road.